የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ምሽት የጋቢና ቪኦኤ መሰናዶ እንሆ። መደመጥ ጀምረ። የመከላከያ ሰራዊቱ ግጭቱ በተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን እና በሰሜን ሸዋ ዞኖች ከገባ በኋላ ሰላሙ ተመልሷል። አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ሰፍ የለም ሰላም ወደነበረበት ተመልሷል። የመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው ናቸው። በቃለ ምልልስ ይዘናቸው እንመለሳለን። በሌላ ዘገባ በመቶ ሺህ የሚቆጠሩ ሰዎች ያለቁበትን የዋንዳ ዘር ፍጅት 25ኛ ዓመት በመላው ዓለም እየታሰበ ይገኛል። ዘናን የተለቀቁ ውሾች ሁሉ በሬሳ ላይ እየፈነጭ ነበረ። ቤተ ክርስቲያን ውስጥ ብዙ ሬሳዎች ነበሩ። ሰው ሸሽቶ ወደ ቤተ ክርስቲያን ሲገባ ቤተ ክርስቲያን ያድነናል ብሎ ሲገባ እዛ ቤተ ክርስቲያን ውስጥ ሲያገኟቸው የጨፈጨፋቸውን ሁሉ ያው ሰባት መቶ ስምንት ዘጠኝ መቶ ሬሳዎች በአንድ ቤተ ክርስቲያን ውስጥ በየቤተ ክርስቲያን ያየሁበት ወቅት ነው። በፍጅቱ ማግስት ሩዋንዳ የተገኙት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ሀሳባቸውን ቆየት ብሎ ያካፍሉናል። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ ቆያለን። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ጋቢና ቪኦኤ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀደመው ዘገባችን እንለፍ። የመከላከያ ሰራዊቱ ግጭቱ በተቀሰቀሰባቸው የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞንና በሰሜን ሸዋ ዞኖች ከገባ በኋላ ሙሉ በሙሉ ተኩስ መቆሙን የመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋያ እያሌው ለአሜሪካ ድምፅ ገልጸዋል። ግጭቱ የተካሄደው በህዝቦች መካከል አይደለም። የተጋጩትና የተታኮሱት በሁለቱም በኩል ያሉ ታጣቂዎች ናቸው። ጉዳቱም የደረሰው በሁለቱም ወገን ነው። ኦነግ በአካባቢው የታጠቀ ኃይል የለውም። አጠቃላይ የደረሰውን ጉዳት በተመለከተ በነገው ዕለት የተጠራ መረጃ የተጣራ መረጃ እንሰጣለን ብለዋል። ጽዮን ግርማነች ያነጋገረቻቸው ባለፉት ሁለት ሶስት ቀናት በአማራ እና በኦሮሞ መሀል ግጭቶች ተነስተዋል። የግጭቱ መነሻ ምንድን ነው? ያደረሰው ጉዳት ምንድን ነው? ግጭቱን ውስጥ ከጀርባ ሆኖ ግጭቱ እንዲቀሰቀስ ያደረገው ማን ነው? የሚል የመከላከያ ኃይላችን ከገባ በኋላ እናጣራው እና በምናጣራው መጨረስ ነው ጊዜ ለሚዲያም ለህዝቡም ይፋ እናደረጋለን ግን አሁን መከላከያ ከገባ ወዲህ በሙሉ ደረጃ ሙሉ በሙሉ በሚባል በሁሉም ቦታዎች ተኩስ የለም ሰላም ወደ ነበረበት ተመልሷል የደረሰው ጉዳትስ ምን ያህል ነው አሁን እዚህም እዚያም የሚነገሩ የቁጥር መረጃዎች አሉ ብዙ ሰው ተጎድቷል ከፍተኛ ነው ጥቃቱ ተኩሱ የሚሉ የተለያዩ መረጃዎች ይወጣሉና። በእርግጥ እንደ ጠቀሱት እናጣራል ብለዋል። ግን አሁን ባለበት ደረጃ የደረሰው ጉዳት መጠን ምን ያህል ነው? የደረሰው ጉዳት ከነበረው ሁኔታ አንጻር ከፍተኛ ነው። በሁለቱም ወገን ቀጣይ ከሆስፒታሎችም ከሌሎችም፣ ሰራዊታችንም በመሬት ላይ ያለው ሁኔታ ካጣራ በኋላ አጣይ ብንሰጥ አይሻልም። ልክ ነው። የተጣራ መረጃ ቢሰጡን የተሻለ ነው የሚሆነው። አሁን እንደ ጠቀሱት እርስዎም በአማራና በኦሮሞ መካከል በሁለቱም ወገን የሚል ነገር ሲናገሩ ተሰምተዋልና፣ ግጭቱ በህዝቦች መካከል ነው ወይስ በታጠቁ ኃይሎች መካከል ነው? በማንና በማን መካከል ነው? እንግዲህ አሁን እስካሁን ባለኝ መረጃ ግጭቱ የተካሄደው በህዝቦቹ መሀል አይደለም። ህዝቡ ለዘመናት ከሚሊዮን በላይ በሚቆጠሩ አመታት ህዝቡ በጋራ የኖረ ተዋልዶ ተተባብሮ እኔ ኦሮሞ ነኝ እኔ አማራ ነኝ ሳይል በጋራ ሲኖር የነበረ ህዝብ ነው። ነገር ግን ከኋላ ሆነው ለተለያየ የፖለቲካ ፍጆታ ለመጠቀም በሚል በሁለቱም በኩል ግጭቱን የሚቀሰቅሱ ሀይሎች ያሉ ነው የሚመስለኝ። ለማንኛውም ግን እስካሁን በደረሰን መረጃ የታጠቁ ሀይሎች ናቸው በሁለቱም በኩል ግን በሁለቱም በኩል የታጠቀ ሀይል ስልሽ የታጠቀ ሌላ የሰራዊት ወይም ደግሞ እኛ የማናቀው ሀይል አይደለም። እዛው አካባቢ የሚኒሻው ወይም ደግሞ በህዝቡ ውስጥ ታጥቆ የሚገኘው ሀይል ነው። እርስ በስ ወደፊት ከገባው የአማራ ክልል ዛሬ በሰጠው የተለያየ መግለጫ ማለባበስና መሸፋፈን አያስፈልግም። የተደራጁ ሀይሎች የሚባሉት ኦነግ ነው የሚል መግለጫ ሰጥተዋል። እና በእናንተ በኩል ምን ትላላችሁ በዚህ ላይ? እኛ እስካለን መረጃ ድረስ ኦነግ በአካባቢው የታጠቀ ኃይል ኦነግ የለም። ኦነግ ከኤርትራ የገባው ቀጥታ ወደ ኦሮሚያ ክልል በዚህ በአርሲ አካባቢ ስልጠና ላይ ነው ያለው። ያለ ትጥቅ የገባው ታጥቶ የገባው ደግሞ በአባ ገዳዎች እና በኦሮሞ ህዝብ ጥረት እና በሌሎችም ኃይሎች ጥረት ትጥቁን እንዲፈታ የተደረገ ኃይል አለ ነገር ግን እምቢ ብሎ እጥቅን አልፈጣም ያለ የኦነግ ኃይል በምዕራብ ኢትዮጵያ ሲንቀሳቀስ የነበረው እሱም ተመጥቷል። የተቀሩት የመልቀም ስራ ነው እዛ የተካሄደ ያለው። በወሎ ከሚሴ ምናልባት ኦሮሞ ወይም ኦሮሚያ አካባቢ ስለሆነ እዛ አካባቢ ሴ ሌላቸውም ወይም ደግሞ ኦነግን የሚደግፍ ኃይል የለም ብሎ መናገር አይቻልም። ቀጣይ ግን በትክክል ማን ያለው የሚለውን አጣርተን ለህዝብ ይፋ እናደርጋለን። ነገር ግን አሁን በ ግጭት የተቀሰቀሰው ነገም በይፋ መከላከያ ሚኒስቴር መግለጫ ይሰጣል። በዛ በደንብ እስካሁን የተደረሰው ጉዳትም በዝርዝር በእኛ በሚዲያ ሰዎች በመከላከያ ሰዎች ማለት ነው መግለጫ ለህዝቡ ይፋ ይሆናል። ኦነግ የሚባል በአካባቢው እኛ አናውቅም። ክልሉ ይሄን ካወቀ ደግሞ አስቀድሞ ኦነግን መምጣት ያለበትም ከፌደራልና ከክልል ጋር በመነጋገር መከላከያ ነው ኦነግ አለ ብሎ ወደዛ አካባቢ ሀይልም ሌላም የተደበቀ ሀይል ሽፍጣ ሚሆን ሌላም መላኩ ብዙ ትርጉም አልነበረውም። ምክንያቱም ህዝብ ለህዝብ ወደ እንደሚያጋጭ መገመት ነበረባቸው፣ እንጂ እስካሁን ባለ መረጃ እኔ ኦነግ የሚባል በዛ አካባቢ የሚንቀሳቀስ የታጠቀ ሀይል አላየሆምንም፣ እኛ መረጃውም የለንም። ማን ነው እንደዚህ ይሄን ያህል ትልቅ መሳሪያ ይዞ በአካባቢው ያለው? እንግዲህ ከሁለቱም ወገን ነው ብለዋል። ማን ነው እነማን ናቸው? ምን አይነት ሰዎች ናቸው? መከላከያ የመከላከያ ሚኒስቴርስ ይሄን ያህል የታጠቁ ሰዎች በአካባቢው ሲኖሩ እንዴት አላወቀም? አንደኛ የታጠቀ ኃይል የለም። ታሪክ በምታዩ አፋር፣ እዛ አካባቢ ያሉ ኦሮሞዎች፣ አማራውም በተለምዶ በባህሉ መሳሪያ ይወዳል። መሳሪያ ስልክ የሌለው ህብረተሰብ የለም። ይሄ ከድሮ ጀምሮ ከጥንት ጀምሮ ትጥቅ ይዞ ከፎችንም እዛ አካባቢ የሚንቀሳቀስ አገሩንም ሲጠብቅ የነበረ ህብረተሰብ ያለበት አካባቢ ነው። አርብቶ አደር አለ፣ አርሶ አደር አለ። አብዛኛው ልክ በሌላው የአማራ ባህል እዛ አካባቢ ያለው የኦሮሞም የአማራውም የራሱ የሆነ ትጥቅ አለው። እዚህ ከውጭ የመጣ ትጥቅ የገባ ትጥቅ እስካሁን መረጃ የለንም። በኦሮሞ ዞን በኩል የሚቀርበው መረጃ በአማራ በኩል የገባው ኃይል ልዩ ኃይል የሚመስል ግን ልዩ ኃይል ያልሆነ ገብቶብናል፣ እሱን ለመከላከል እርምጃ ወስደናል የሚሉት፣ በአማራ ደግሞ እነሱ ናቸው የመጡብን የሚል አለ። ስለዚህ ቀጣይ ማን ነው የሄደው፣ ወዴት ውጊያው የተካሄደ የት አካባቢ ነው፣ ለምንስ ተካሄደ። ከጀርባ ያው እንደምታውቀው ሁሉም የፖለቲካ ፍጆታ ማስጠቀም የሚፈልግ ሀይል ከጀርባው አለ። ይሄ ምክንያቱም ዝም ብሎ ህዝብ ለዘመናት አብሮ የኖረ ህዝብ ወደ ግጭት አይገባም። ወደ ግጭት እንዲገባ ያደረገው የማዋቅር ችግር ሊሆን ይችላል ወይም ሌላም ሊሆን ይችላል። እሱ ቀጣይ ይጣራል። ነገር ግን ታጥቆ ውጊያ ያደረገው እዛው የሚኖር እዛው አካባቢ የነበረ ሽፍታ ነው እንጂ በሰው ደም የሰው ደምን በማፍሰስ ምንም አይነት ጥቅም አይገኝም። ይህን ጥቅም ለማጠቀም በሚል ለዘመናት የኖረውን ህዝብ በማጋጨት ምንም የሚያገኝ ጥቅም የለም። የባሰ ህዝቡም እየለያቸው፣ እየነጠላቸው ነው የሚሄደው። ቀጣይ ህዝቡን ራሱ መከላከያ አወያየቱ ማንም የመዋቅር አካል ሳይገባ አጣርተን ይፋ ለህዝብ እናደርጋለን። ኮሎኔል ተስፋ አያሌው፣ ይሄ ከኋላ ያሉ ናቸው ያልታወቁ ናቸው የተደራጁ ናቸው የታጠቁ ናቸው ግጭት የሚፈልጉ ሰዎች ናቸው የሚል በጣም ተደጋጋሚ በየጊዜው እየተሰጠ ነው ለወራት ግን ደግሞ አንዱ ጋር ሲቀዘቅዝ እንደገና አንደኛው ጋር እየተነሳ አንደኛው ጋር ሲቀዘቅዝ አንደኛው ጋር እየተነሳ የሰዎች ደም እየፈሰሰ ሰዎች ህይወታቸውን እያጡ ነው እና በመከላከያ በኩል መቼ ነው ይሄንን የሚያስቆመው ወይም ጠንከር ያለ እርምጃ ወስዶ አገሪቱን ወደ ተረጋጋ ሰላም የሚመልሰው? በጣም ጥሩ። ይሄ ቀጣይ በመከላከያ ደረጃ እስካሁን፣ በተለይ ከዚህ በፊት እንደሚታወቀው በሚዲያም እንደተገለጠው በምዕራብ ኢትዮጵያ ሙዝንና ኦሮሞን የማጋጨት እንቅስቃሴ ያደረጉ እርምጃ ተወስዶባቸዋል። በሙሉ በቁጥጥር ስር ላይ ናቸው ከሁለቱም ወገን ከጀርባም ሁኔታውን ሲቀሰቅሱ የነበሩ በዚህ በሌላ አካባቢም በስፋት በተለይ በሶማሌና ኦሮሞ አካባቢ ግጭት ሲቀሰቅሱ የነበሩም ተይዘዋል። አሁንም ሌላ አጀንዳ እስከ ዛሬ ምንም አይነት ችግር ያልተከሰተበት ከሚሴና የወሎ ልዩ ዙር ኦሮሚያና የአማራን ህዝብ ለማጋጨት ትርፍ እናገኛለን ብለው የሚያስቡ ሀይሎች የሉም ማለት አይቻልም። ምክንያቱም ግጭቱ ዝም ብሎ ከመሬት ተነስቶ አይነሳም። ለግጭቱ መነሻ የሚሆነው ሩት ሆዙ ምንድን ነው የሚለውን ቀጣይ ከህዝቡ ጋር ውይይት እናደርጋለን፣ እናጠናለን። ካጠናን በኋላም ከህዝቡ ጋር በመሆን እርምጃ እንወስዳለን። ሌላው አካባቢ ግን እርምጃ እየወሰዱ ነው። በሙሉ ወደ ፍርድ እየቀረቡ ነው። ወደ ፍርድ ቀርበውም የተፈረጠባቸው አሉ። ይሄን ዝርዝር መረጃ ከአጠቃላይ ፌዴራል ፖሊስም ልታገኙ ትችላላችሁ። በጣም አመሰግናለሁ። እግዜር ስጥልን፣ ለሰጡን ማብራሪያ በመከላከያ ሚኒስቴር ምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌው እግዜር ስጥልን። እኔም አመሰግናለሁ። የሩዋንዳ የዘር ፍጅት ዛሬ ሀያ አምስተኛ ዓመቱ ነው። ከዚህ ፍጅት የተረፉ ሰዎችን ታሪካቸውን በተከታታይ እናካፍላችኋለን። ለዛሬ የሊዲያ ዋሜዜን ታሪክ ይዘንላችኋል። እንደሚከተለው ይቀርባል። ሊዲያ ዋምዌዚ ዘንድሮ የአርባ ስድስት ዓመት ዕድሜ ጎልማሳ ናቸው። ሩዋንዳዊት ገበሬ ትዳርም ልጆችም የላቸውም። የሚኖሩት በሩዋንዳይቱኛን ሙጋሊ ከተማ ነው። ሊዲያ የዛሬ ሠላሳ ዓመት አካባቢ ሩዋንዳ ውስጥ በተፈጸመው ጎሳ የለየ ጅምላ ጭፍጨፋ 73 ዘመድ አዝማድ ተገድሎባቸዋል። ባለቤታቸው፣ ልጆቻቸውና ሌሎችም የቤተሰባቸው አባላት ኪጊናና ኛሩቡዬ አነስተኛ ከተሞች መካከል ባለው ቾሆዋ ሐይቁ ተጥለውባቸዋል። ሊዲያ ዛሬ የሚኖሩት በምሕፃር ፋርዥ ተብሎ በሚጠራው ከጅምላ ጭፍጨፋ የተረፉ ሰዎች ድጋፍ ፈንድ በኢትዮጵያ ምንዛሬ ሂሳብ በወር በሚሰጣቸው 950 ብር ድጎማ እየተረዱ ነው። ሊዲያ ባለቤታቸው የተገደሉ ጊዜ እዚያው በብዙ ወንዶች በተደጋጋሚ መደፈራቸውን ይናገራሉ። ሊዲያ ዶማ እንኳ ማንሳት የሚችል አቅም ስለሌለኝ ካለችኝ ጥሪት ላይ ሰው ቀጥሬ ኩርማን መሬቴን አሳርሳለሁ ይላሉ። ዕድሜና ጤና እንዲሰጠኝና ክፉ ሳይደርስብኝ የእግዜርን ሞት እንድሞት ብቻ ነው እንግዲህ የምፈልገው ብለዋል። ሊዲያ ሰሞኑን ከአሜሪካ ድምፅ ጋር አጭር ቃለ ምልልስ አድርገው ነበር። ከዚያ ጭፍጨፋ እንደ አሁን የሚያስታውሱት I lost all my children, my husband, my parents, the parents of my husband, and all their families. በወቅቱ እንዲህ አይነት ክፉት አይደረሰብኝ እኔ ብቻ ነኝ ብዬ አስብ ነበር። ቆየት ብሎ ግን እንደ እኔ አይነት ብዙ ሰዎች እንዳሉ ተገነዘብኩ። ከሁሉም የበለጠ የጎዳኝ ወንድሞቼንና እህቶቼን ልጆቼንና ባሌን መነጠቄ ነው። ለምን ይሆን ይህንን በተለየ ሁኔታ የሚያስታውሱት? ሊዲያ አሪ ቺ ወን ልጆቼ ከፊቴን የተገደሉብኝ። በኪጊናና በኛሩቡዬ መካከል ሀይቅ አለ። ያ ሁከት ወደዚያ ያበረረን። እዚያ እንደ ደረስን ሴቶችን እንዲተውን ኢንተርሃሞይ ትእዛዝ ሰጠ። እኔ የራሴ ሶስት ወንዶች ልጆችና አንድ የእህቴ ወንድ ልጅ ነበሩኝ። ሰውን በቆንጨራ መጨፍጨፍ ሲደክማቸው የእኔን ልጆች አንስተው ሀይቅ ውስጥ ጨምሯቸው። ያኔ እኔም ጀርባ ላይ የነበረውን አንቀልባ ወደ ሀይቁ ወረወርኩት። አንቀልባውን አወጡትና እኔም በጣም ደበደቡኝ። ለእኛ ልጆች ትወልጃለሽ፣ አንቀልባውም ያኔ ስለሚያስፈልግ አትጥዩም፣ ቱትሲዎችን ገድለናል እናንተ ሁቱ ልጆችን ወልዳችሁ ታዝሏቸዋላችሁ እያሉ ነበር የሚደበድቡኝ። ልጆቼን ከገደሉ በኋላ ወደ ኢንተርሃሙ አዛዥ ወሰዱኝ። እሱም እዚያው ከሰው ፊት ደፈረኝ። ከዚያ በኋላ አንዱ ከሌላው እየተቀባበሉ ወረዱብኝ። ይህ ስሜትን ጠልቆ የሚያቆስል ነገር ነው። መቼም አረሳውም። He raped me in public. They took turns to rape me, one after the other. It is a deep thing. I can never forget. የጭፍጨፋው ዘመን ካበቃ በኋላ ያለው ጊዜ ለርሶ እንዴት ነው? After the genocide, our houses had been destroyed. ከጭፍጨፋው በኋላማ ቤቶቻችን ፈርሰዋል፣ ሰውም አልቋል። ሳይፈርሱ ወደ ተረፉ የሌሎች ሰዎች ቤቶች እስከወሰዱን ጊዜ ድረስ በመጠለያ ሰፈሮች ውስጥ አቆዩን። ከዚያም የብሔራዊ አንድነት መንግስት ሲመሰረት እንደ ነገሩ ጣሪያና ግድግዳ አቆሙልን። ቤቶቹ ግን ጠንካራ አልነበሩም። በእርግጥ በኋላ አድሰውልን። አሁን ጥሩ ቤት ውስጥ ነው ያለ ነው። ሕይወት ቀጠለች። ያኔ የዕለት እርዳታ ሰጡን። አሁን ያለንበት ሁኔታ ከያኔው በጣም ይሻላል። ጥቂት ከብቶችም አሉኝ። እንግዲህ ወደፊት ደግሞ ሁሉም የተሻለ ይሆናል ብለን ተስፋ እናደርጋለን። እርስዎ አሁን ይቅር ብለዋል? During the trainings we had, we realized that not forgiving would be another heavy burden or even cause several incurable diseases. ስልጠና ስናገኝ ይቅር አለማለት ሌላ የከበደ ሸክም መሆኑን ተረዳን። እንደውም ሌሎች ሊሽሩ የማይችሉ በሽታዎችን እንደሚያመጣብን ገባን። ይቅር መባባል ከስልጠናው በኋላ የወሰድነው እርምጃ ነው። ይቅርታ የጠየቀውንም ይቅርታ ያልጠየቀውንም ይቅር ለማለት በቃን። እኔ ይቅር ብያቸዋለሁ። ባህላዊ ወደ ሆነው የአውጫጭኙ ጋቻቻ ችሎት እንኳን አልወሰድኳቸውም፣ ይቅር ብያቸዋለሁ። የታረቀች ሀገር ለእርሶ ምን ትመስላለች? መታረቅ አስፈላጊ ነገር ይመስለኛል። ምክንያቱም እርቅ የሌላት ሀገር የተከፋፈለችና የትም የማታደርስን የምትሆነው። ይቅር ያላሉ እንኳን ደፍረው ይቅር ማለት አለባቸው ብዬ አስባለሁ። ምክንያቱም በልብ ውስጥ ቂምና ነገር ካሉ ከጎረቤትህ ጋር መቼም ቢሆን በሰላም አትኖርም። ኔ ቀጣዩ ዘገባችንም ከዚሁ ከሩዋንዳ የዘር ፍጅት ጋር የተያያዘ ነው። በመቶ ሺዎች የሚቆጠሩ ሰዎች ያለቁበት የሩዋንዳ ዘር ፍጅት ሀያ አምስተኛ ዓመት በመላው ዓለም እየታሰበ ይገኛል። የፍጅቱን ትዕይንት በቴሌቪዥን መስኮት የተመለከተ በራዲዮ የሰማ የሚገጥመውን ድንጋጤና ሕመም ማንም ሰው የሚገምተው ነው። ሀብታሙ ስዩም ያናገራቸው በፍጅቱ ማግስት ሩዋንዳ የተገኙ ኢትዮጵያዊ ደግሞ ከሰቆቃ ወዲህ የምንማረው ከሰቆቃ ወዲያ የምንማረው ነገርም አለ ይላሉ። የዛሬ 25 ዓመት ሚያዝያ የጀመረው ፍጅት እስከ ሐምሌ ዘለቀ። ነሐሴ ላይ በተባበሩት መንግሥታት ድርጅት የዓለም የምግብ ፕሮግራም ውስጥ ይሰሩ የነበሩት አንድ ኢትዮጵያዊ ጥሪ ቀረብላቸው። ወደ ሩዋንዳ ሄድ የጠየቁኝ ቀድሞ የላይቤሪያ ፕሬዚዳንት የነበሩት ማዳም ሲርሊክ ጆንሰን በዛ ጊዜ በዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም ዩኤንዲፒ በሚባለው ውስጥ የአፍሪካ ቢሮ ኃላፊ ነበሩ። ኤመርጀንሲ ቡድን፣ ኢንተርናሽናል ቡድን ዘህ እንድትገባ ፈቅዳለሁ ብለው። በዛን ጊዜ በጠየቁ ጊዜ ልክ ጂኖሳይዱ ተካሂ በሚካሄድበት ወቅት ነበረ እና እኔ የሄድኩት ኦገስት መጨረሻ ላይ ነው። የአሁኑ የአፍሪካ የደህንነት ምርምር ተቋም ስራ አስኪያጅ ሸለቃ ዳዊት ወልደ ጊዮርጊስ እግራቸው ሩዋንዳን ከረገጠ በኋላ ያዩትን ሰቆቃ ዛሬም ያስታውሱታል። ከተማ ውስጥ ስንገባ፣ መቼም በቃላት መግለጽ ያስቸግራል የሚታየው ነገር እና በጣም የሚያሳዝን ነገር ነው ያየ ነው። ሜዳ ሁሉ ሬሳ ነበረ። የመንገድ ሮድ ብሎክ እንኳን መንገድ ማቆሚያ እንኳን በሬሳ ነበር የሚደረገው። ገላን የተለቀቁ ውሾች ሁሉ በሬሳ ላይ እየፈነጩ ነበረ። ቤተክርስቲያን ውስጥ ብዙ ሬሳዎች ነበሩ። ሰው ሸሽቶ ወደ ቤተክርስቲያን ሲገባ ቤተክርስቲያን ያድነናል ብሎ ሲገባ እዛ ቤተክርስቲያን ውስጥ ሲያገኟቸው የጨፈጨፏቸውን ሁሉ ያው ሰባት መቶ ስምንት መቶ ዘጠኝ መቶ ሬሳዎች በአንድ ቤተክርስቲያን ውስጥ በየቤተክርስቲያን ውስጥ ያየሁበት ወቅት ነው። ምስራቅ አፍሪካዊቱ ሀገር ሩዋንዳ ትንሽ ሀገር ናት። የቆዳ ስፋቷ ከኢትዮጵያ ጋር ሲነጻጸር 41 እጥፍ ያንሳል። ይህ እልቂት በሚፈጸምበት ዘመን የሩዋንዳ ሕዝብ ቁጥር ከኢትዮጵያ በ45 ሚሊየን ያንስ ነበር። ሆኖም ትንሽ ሀገርና ጥቂት ሕዝብ ታሪክ ሁሌ የሚዘክረው ግፍ ለመፈጸም አቅም እንዳላቸው ማሳያ ሁናለች። የግፉ መነሻ ደግሞ ዘርን መሰረት ያደረገው የእልቂት አስተምህሮት እንደሆነ ሻለቃ ዳዊት ያምናሉ። በዘር ቆጠራ የጥላቻ ፕሮፓጋንዳ በይፋ ሲካሄድ ለረጅም ጊዜ ያ ጥላቻው ገደብ የሌለው ጥላቻ እና በሞራል በሃይማኖት በህግ ሊገታ የማይችል ጥላቻ ደረጃ ላይ ይደርሳል። ያ ሲደርስ ምንም ገደብ የለውም። ጭካኔው የማይ በሰው አእምሮ ሊዳሰስ የማይችል ሊታወቅ የማይችል አይነት ጭካኔ ደረጃ ላይ ይደርሷል። ያንን ነው ያየሁት። ከሀያ አምስት ዓመታት በኋላ የዛሬዋ ሩዋንዳ የአዲስ ሀገር መንፈስ አላት። ትልቅ የኢኮኖሚ እድገት ካስመዘገቡ ሀገራት አንዷ ሆኗ ትጠራለች። በውበት እንዲሁም በሴቶች የፖለቲካ ተሳትፎ አብነት የምትሆን ምድርም ሆናለች። የእርቅና መቻሻል ምሳሌነቷም ይጠቀሳል። ኢትዮጵያ ውስጥ ላለው የፖለቲካ እንቅስቃሴ ባይተዋር ያልሆኑት ሻለቃ ዳዊት ሩዋንዳ በክፉና በመልካም ጊዜ ያደረገችው ለኢትዮጵያም ትምህርት እንደሚሆን ይናገራሉ። በፖለቲካ የመጣውን በጥላቻ የመጣውን መመለስ የሚቻለው በህግና በመመከት ነው። በኃይል በመመከት ነው። ጀነራል ካጋሜ ያደረጉት ይህን ነው። ያ የተጎሳቆለ ህዝብና በጠላቻ ተነክሮ የነበረ ህዝብ በሀያ አምስት ዓመት ውስጥ በዘዴ በዘዴም ነው በደሞ ደግሞ ደግሞ ጠንካራ እርምጃ በመውሰድ ጠንካራ ውሳኔ በመወሰድ ህዝቡን ዛሬ እዚህ ደረጃ አድርሰውት ህዝቡ በሰላም የሚኖርበት ፍጹም ለፍጹም እርቅ ደረጃ ላይ አልደረሰም። ነገር ግን መተማመን ደረጃ እያገገመ እየሄደ ነው። ዛሬ ሩዋንዳ በጣም የለማች ሀገር አዳጊ ሀገር ብዙ ተስፋ ያላት አገር ሆና ነው የምናያትና ጠለቃዳዊ ሰዎች በተለያዩ እሳቢዎችና አመለካከቶች ሰበብ አለመስማማት ላይ ሊደርሱ እንደሚችሉ አላጡትም። ሆኖም ይሄ ሰበብ ሆኖ ጎሳና ዘርን መሰረት ያደረጉ የክተት ዘመቻዎች ሊኖሩ እንደማይገባ ይመክራሉ። ነገራቸውን ለማስረገጥ ደግሞ የግፍ ግፍ ባየችው ሩዋንዳ ተገኝተው የሰሙትን መልሰው መላልሰው ያካፍላሉ። አንድ መስሪያ ቤቴ የምትሰራ ሴትዮ ወደ ምሳ ልትሄድ ስትል ኪጋሪ ነው ወደ ምሳ ልትሄድ ስትል ልውሰድሽ አልኳት እና ቤቷ አስራ አምስት ደቂቃ መንገድ ቢሆን ነው። ወደ ሬስቶራንት ቤንሶ ነበረብኝ ለምሳ እሷን ቤቷ ላገታት በዛ በአስራ አምስት ደቂቃ ውስጥ የነገረችኝ ታሪክ በጣም የሚገርም ነገር ነው። አራት ልጆች ነበሩኝ፣ ባል ነበረኝ እና እዛው ቤት ቁጭ ብለን መጥተው አራት ልጆችን ፊቴ አርደው ባሌን እዛ አስጠቃይተው ገለው፣ እኔ ሊገሉኝ ስሉ የአይዲ ካርድ የመታወቂያ ወረቀቴ ኮንጎሊ ስለሚል ኮንጎሊ ስለሚል ሁለት ካርድ ነበረኛል። ገዛ ጊዜ ሩዋንዳን የኮንጎ ልጅ ታሳያቸው የኮንጎ ልጅ አይተው ሰጉኝ። እንደዚህ ያለ ድርጊት ነው የተፈጸም የነበረው። በዛ ጊዜ በአሜሪካ ድምፅ ራዲዮ ሀብታሙ ስዩ ይህንን ታሪክ መሰረት አድርገን ኢትዮጵያ የሚገኙ ሪፖርተሮቻችን ወደ ተለያየ ቦታ ተዘዋዙረው ምን አስተያየት አላችሁ ሲሉ ጠይቀዋቸዋል። ሙልጌታ አጽባህና ሞክታር ጀማል ያሰባሰቡትን አስተያየት እናስደምጣችሁ። በምታምሮ ይባላለው አዲስ አበባ ነው የምኖረው። አሁን ከሩዋንዳ መማር የሚገባን የተለያዩ የቤተሰቦች ሩዋንዳ ውስጥ ነው የምኖሩት፣ ኢንስታንት ማሰብ ሲገባቸው መጫፋጫ ስተጀመረ ብዙ እልቂት ተፈጸመ። እኛ ደግሞ መማር የሚገባል በመከባበር ላይ የተመሰረተ ዲሞክራሲን ለመፍጠር ብሔር ብሔረሰቦች የሚኖሩባት ነገር ስለሆነ የወደፊት ጻፈንታችን በመከባበር ያ ሩዋንዳ የተከሰተው ነገር እኛ ጋር እንዳይከሰት በጥንቃቄ ማሄድ አለበት። አወልጉታ አባላል አሰላ ነው የምኖረው ቀድሞ የሩዋንዳ ዜጎች ይጠነቀቁና በኃላፊነት ቢያልፉት ይሄ ነገር ባልተፈጸመ ነበረ። ስለዚህ ይሄ ነገር ከተፈጸመ ወዲህ አሁን ታሪኩ ሆኖ ቁጭት ነው የሚፈጥረው እንጂ ከዛ በኋላ የሚመለስ ያዘርም አይመለስም ያህዝብም፣ ያዜጋም አይመለስም። ስለዚህ እንደኛ አይነት አገር ያሉ አገሮች ደግሞ ከረዋንዳ መማር አለብን። ብዙ የሚያሳዩ ወደዛ የሚገፋፉ ነገሮች እሊት ነን መሁራኖች ነን ጋዜጠኞች ነን ఆ తిరిస్ ఎన్ని సహజ የሚያሳዩት ሚዲያዎች የሚያሳዩት ምልክቶች በተለይ በሶሻል ሚዲያ አጠቃቀማችን ላይ በጣም ስርዓት ሊበጅለት ይገባል። ከመንግስትም ሆነ ህዝቡም ይሄንን መረዳት አለበት። አክቲቪስቶች በዙ እውቀት ያልታጀበ በማንበብም ሆነ በትምህርት ያልተደራጀ አክቲቪዝም በጣም አደጋ አለው። ፖለቲካ ድርጅቶች ደግሞ አገርን ተቀራምተው ወይንም ከፋፍለው አንዱን ብሔር ከአንዱ ብሔር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት፣ እንጂ ለአገር አንድነት የሚያስቡ በጣም ጥቂቶች ናቸው። በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። ሀገር ከሌለ እነሱም እንደማይኖሩ ማወቅ አለባቸው ብዬ ገምታለሁ። ማቴዎስ ገብሬው ትባላለው። የሩዋንዳም ከህዝብ ብናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለውን ነገር ስናየው ሚዲያዎች ምን ያክል ነው ለግጭት ከውዝ እየሆኑ ያሉት ወይም መንስኤ እየሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያዩ የጥላቻ ምልክቶች የሚተላልፉባቸው ሚዲያዎች አሉ። በግላጭም በአንድ ህዝብ ላይ ጄኖሳይድ ያውጁ ሚዲያዎች አሉ እና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛል። ና እንደውም ህዝቡ የተሻለ የማህበራዊ ትስስር ና ህዝብ ህዝብ ያለውን ትስስር የተሻለ ስለሆነ እንጂ በሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው የማስበው። ሰላማዊት ግዳይ ይባላለሁ። እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አይምሮ ቀይረው ወዳልተፈለገ እልቂት ሊያመረው እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበርና በዛው ነው የተነሳሳው ይባላል ና አሁን ም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የሀገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ አብር ሀይል ዝግበላለሁ። እዚህ መቀለ ከተማ ን የምኖረው እነሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ፣ የሆነ ጉዳት ሲደርስበት፣ ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው ስራህን እንትናን ስለሚጠላህ ነው እየተባለ ነው ወደ በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፍትና የተጨፋጨፉትና በኢትዮጵያም ለበርካታ አመታት እንደዚሁ ይህን ተመሳሳይ የሆነ ነገሮች ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱ እንኳን ሲሞቱበት እንትና የሚባል ብሔረሰብ ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው። ዚሁ ሶስት አራት አመት ደግሞ በጣም ይህን የመጥላላት ሂደት ፍሬ አፍርቶ አሁንም እየሆነ ያለው እያየነ ነው እና በሂደቱ ተመሳሳይነት ታያይበታለህ ውጤቱም ልክ ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ። ሚዲያዎች ምን ማድረግ አለባቸው? ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ አንድ አቃፊ መሆን አለባቸው። በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚህ አይነት ነገሮች እያየን ስለሆነ ሌላ ምንድ ነው አደጋ መቀነስ አለባቸው ነው የሚያስተላልፉት መልእክቶች በህዝቡ ዘንድ የሚፈጥሩት ነገር አለ። ስለዚህ እነዚህ እነዚህን ነገሮች ደግሞ ህዝቡን ወደ ግጭት እየመሩት ስለሆነ ሌላ ምንድነው ሚዲያዎች ምንድነው መፍጠር ያለባቸው መድረክ መፍጠር አለባቸው ለውይይት ክፍት መሆን መቻል አለባቸው አሁን አብዛኞቹ የመሀል ሀገር ሚዲያዎች ብናይ በጣም አዲስ አበባ ብቻ ትኩረት ያደረጉ ናቸው ለምሳሌ የትግራይ ድምጽ የምንሰማበት አጋጣሚ የለም የሚታፈኑ ድምጾች መኖር መቻል ያለባቸውም ድምጾች መስተናገድ መቻል አለባቸው በሀላፊነት መስራት መቻል አለባቸው የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያረጉ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያረጉ እላለሁ። ሚዲያዎች ደግሞ የሚሰሩት ዜና ይሁን የሚሰሩት ሁሉም ኢቨንት ነገር ይህን ነገር በማሰብ ኮንስኮንሱን በማሰብ ቢያረጉት ጥሩ ይሆናል ብዬ አስባለሁ። የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚህ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ በራሱ በተለይ ኢሊት ላይ ያለው ችግር ደግሞ ዋናው ዋናው የሚመነጨው ችግሩ ከኢሊት ነው። ያኛው ጥላቻ ያበደ ልጅ ምንም ማድረግ ስለማይችል ነው፣ አማራጭም ስለሌለው ነው፣ ተሰጥቶት ነው፣ ተነግሮት ነው፣ ተጽፎለት ነው። እያነበበ እየሰማ እያመነ ያደገው። ስለዚህ አሁን ምንጩ ኢሊቱ ነው። ካን በኢትዮጵያ ያለው ችግር መፍትሄውን ከእሊቱ መምጣት ያለበት ነው። ከኢሊቱ እንዴት ነው መምጣት ያለበት? እርስ በራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት። እንግዲህ አድማጮቻችን፣ የዛሬው የጋቢና ቪዮኤ ጉዟችን በዚሁ ተጠናቋል። በፌስቡክ አቶ ቪኦ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪ እንደመጠቀም አስተያየታችሁን አድርሱም። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማ ና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቤል ያበሩ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።